ዶክተር ጸጋዬ ደግነህ የፕሮጀክት ማኔጅመንት መመሪያ ለሚሊኒየም ኢትዮጵያ መጽሐፍ ደራሲና በበርሊን ዩኒቨርሲቲ ተጋባዥ የፕሮጀክት ማኔጅመንት መምህር። በቅድሚያ ፕሮጀክት ማኔጅመንት ምንድን ነው ከሚለው ለምን አንነሳም? ፕሮጀክት ማኔጅመንትን ለመመለስ መጀመሪያ ፕሮጀክት ማለት ምን ማለት ነው የሚለውን ትርጉም ማወቅ ያስፈልጋል እና ፕሮጀክት ማለት እንግዲህ ቋሚ ስራ ያልሆነ መጀመሪያ እና መጨረሻ ጊዜ ሰሌዳ ያለው በውስጡ የተወሳሰቡ የተቀናጁ ስራዎች የሚካሄዱበት ዓላማ ያለው ይህንን በአንድ ጥራት እና በሀብት የሚያስፈጽም እቅድ ሲሆን እንግዲህ ፕሮጀክት መኔጅመንት አሁን ይህንን የጠቀስነውን እቅድ በአጠቃላዩ ለማከናወን የሚያስፈልገው ድርጅታዊ፣ ቴክኒካዊ፣ ቁሳዊ አመራርን ያጣመረ ሂደት ነው። አሁን እንደጠቀሱት ከመነሻ እስከ መድረሻ ድረስ የራሱ የሆነ ሂደት አለው። አንድ ፕሮጀክት ንድፎ ለማቅረብ ዋነኛ የፕሮጀክት ሂደቶች ምን ይመስላሉ? አንድ ፕሮጀክትስ በምን መልኩ ነው የሚነደፈው? የፕሮጀክት ማኔጅመንት ኢንስቲትዩት የዓለም አቀፍ ፒኤምአይ የሚባለው ያወጣቸው መመሪያዎች አሉ። እነዛ ላይ የፕሮጀክት ማኔጅመንት ማዕዘናት እና የእውቀት ዘርፎች የምንላቸው አሉ። የእውቀት ዘርፎች ለምሳሌ ዘጠኝ ወይም አስር አድርገን ማየት እንችላለን። አንድ ፕሮጀክት ዓላማ ያስፈልገዋል። አንድ ፕሮጀክት ውስጥ ወጪን፣ ጥራትን፣ የሰው ኃይልን፣ አቅርቦትን፣ ጊዜን፣ መረጃና ግንኙነት ወይም ይህ እነዚህ ባለድርሻዎችን በሚመለከት በተለይም ደግሞ እነዚህን ሁሉ ማቀናጀት ኢንቴግሬሽን የሚባለው እነዚህን ያካትተ የእውቀት ዘርፎች ሲያስፈልጉት እንግዲህ እነዚህን ለማከናወን ደግሞ ፕሮጀክቱን በአምስት ሂደቶች አጅቦ የሚሄደው መጠንሰስ፣ ማቀድ ያስፈልጋል፣ ማካሄድ ከዛ በኋላ እንደገና ደግሞ በማካከሉ መቆጣጠር ያስፈልጋል። መጨረሻ ላይ ፕሮጀክታችንን እንደመድማለን ማለት ነው። ፕሮጀክትስ በሚካሄድበት ወቅት በእርግጥ አንዱ በጉልህ የሚነሱትና ቁልፍ ቦታ የሚሰጣቸው የፕሮጀክት አመራር ነው። ፕሮጀክት ስራ አስኪያጆች ደረጃቸውና አመራራቸው ምን ያህል ቁልፍ ነው? ለዚህ የእነሱስ ሚና ምን ይሆናል? እንግዲህ የፕሮጀክት አመራርን በተመለከተ አንድ የፕሮጀክት መሪ የተለያዩ ባህሪና ችሎታዎች ማምጣት ይኖርበታል። ይሄ ማለት ራእይ ያለው መሆን ያስፈልገው በመጀመሪያ ደረጃ መረጃን መስጠት፣ መሰብሰብ የሚችል መሆን ይገባዋል። ስልታዊ ቅድን ማድረግ፣ ተደማጭነትና ተጽዕኖ መፍጠር ወደ በታቾቹ ተጽዕኖን ማድረግ ወደ በላዮቹ ተደማጭነት መፍጠር፣ መወሰን እና በአስቸኳይ ችግርን መፍታት የሚችል መሆን ይገባዋል። ኃላፊነትን የሚያስተላልፍ ወይም ስራን ማደላደል የሚችል መሆን ያለበት ይሆናል እና በተጨማሪ ደግሞ እንዴት ነው እንደሚባለው አንድ የፕሮጀክት መሪ ዲፕሎማትና ድፍረት ያለው መሆን አለበት ይባላል። ያ ማለት እንዴት ነው፣ ሁል ጊዜ መጥፎ ነገርን መስማት ይፈልግ ሰው የለም ችግር አለ ብሎ በየጊዜው ችግርን ማቅረብ ብቻ ሳይሆን መፍትሄውንም ማቅረብ ያስፈልጋል። አንድ የፕሮጀክት መሪ ለስራው ሰዎችን መማረክ መቻል፣ ሰራተኞችን መምረጥ መቻል፣ ጉራ ሳይሆን ጥሩ ስራ ሰርቶ ስለ ስራውም ጥሩ መናገር መቻል ያስፈልጋል። በተለይ የግጭት ማኔጅመንትን በጥሩ ሁኔታ መከወን መቻል አለበት። እና እንግዲህ የፕሮጀክት መሪ ባህሪና ችሎታዎች ይመስላል በተጨማሪም ትሁት መሆን መቻል አለበት ስሜቱን እንደየ ሁኔታው መቆጣጠር መቻል አለበት ስሜት በሚባልበት ሰዓት ለምሳሌ ያህል ስሜቱን ሌሎቹን ለመቀስቀስ ሞራላቸውን ለማነሳሳት ስሜትን መጠቀም ይችላል ግን በተለያዩ በግምገማዎች ላይ በሚደረጉ ውሎች ላይ በአመራሮች ላይ ግን ከስሜት ነፃ የሆነ ሰው መሆን ይገባዋል። አንድን ፕሮጀክት ውጤታማ ወይም ስኬታማ የሚያደርጉት ምንድን ናቸው? ለስኬታማነት ውስ መገለጫዎች ናቸው የሚባሉት ምን ይሆናሉ? እንግዲህ አንድን ፕሮጀክት ፕሮጀክት ስኬታማ የሚያደርገው እነዚህ በአስቀድሞ የዘረዘርናቸው ዘጠኙ የእውቀት ዘርፎች በተገቢው ሲፈጸሙ ነው። ግን ዋናው አንድ ፕሮጀክት ውስን መሆን መቻል አለበት። አንድ ፕሮጀክት የሚለካ መሆን መቻል አለበት። አንድ ፕሮጀክት ተአማኝ መሆን መቻል አለበት እና ጊዜውን የሚጠብቅ መሆን መቻል አለበት። አንድ ፕሮጀክት የበጀት ጣራውን መተላለፍ አይገባውም፣ ባይገባው ይመረጣል። አንድ ፕሮጀክት እንዴት ነው ባለድርሻዎቹን ያሳተፈ። ለምሳሌ በአካባቢዎች የሚሰራ ፕሮጀክት ከሆነ ሕዝብን ያሳተፈ ሊሆን ይገባዋል። ለምሳሌ ጥሩ ምሳሌ ለንደን ኦሎምፒክ ማቅረብ እንችላለን፣ የተሳካ ፕሮጀክት የምንለው ፕሮጀክቶች ስኬታማ ሲሆኑ ውጤታማ ተብለው እንደሚጠሩትና በነፊታቸውም እንደዚሁ ከፍተኛ እንደሚሆን ሁሉ ለኩባንያም ሆነ ለሀገር እንደዚሁም እክሎችም ይገጥማቸዋል። ያም ለውድቀት ይዳርጋቸዋል። አንድን እክል በዛ በሂደቱ ላይ ከመግጠሙ በፊት ለማስወገድ ምን አይነት ዘዴዎችን ወይም የመቆጣጠሪያ ወይም የመገምገሚያ መንገዶች ናቸው ያብረው የሚነደፉት እንግዲህ ብዙ ፕሮጀክቶች የሚደናቀፉት የማይሳካላቸው፣ ያልተስተካከለ ወይም በደንብ ያልታለመ ያሉታ አጋጣሚ መኔጅመንት ወይም ሪስክ በሚካሄድበት ጊዜ ነው። እና ጀርመናዊ ደራሲ እንዳለ ሁሉንም ነገር ለማዳን ለማትረፍ ሁሉንም ነገር መሞከር ያስፈልጋል። እና ፕሮጀክትን በምናሰላበት ሰዓት ሊከሰቱ ይችላሉ የሚባሉትን በሙሉ አጋጣሚዎች ማስገባት አለብን። በእርግጥ የተፈጥሮ ነክ የሆኑ ነገሮች ላይ በጣም ይከብዳል። አሁን የኢንፎርሜሽን ቴክኖሎጂ ሴክተርን ካየ ነው፣ አሁን ወደ ሕንድ ሀገር ውስጥ አውትሶርስ ነው የሚደረጉ ፕሮጀክቶች ሱናሚ እንኳን ሊመጣ ይችላል ተብሎ ያንን ሁሉ እዛ ሪስክ ውስጥ አስገብቶ ነው እና ሪስኩን ግን በመጀመሪያ ደረጃ መጠቆም ያስፈልጋል። ሪስኮችን ከጠቆምን በኋላ እንመረምራቸዋለን፣ ሚዛን እና ክብደት እንሰጣቸዋለን። ሊከሰት ይችላል አይችልም በሚለው ሀምሳ ፐርሰንት ሊከሰት ይችላል፣ ሀያ ፐርሰንት ሊከሰት ይችላል፣ ከተከሰተስ ምን ያህል አደጋ ሊያመጣ ይችላል የሚለውን አሁን በአውሮፕላን ላይ ብሄድ እና ሪስኩ የመውደቁ በጣም ዝቅተኛ ነው፣ ግን ከወደቀ የሚያደርሰው ጥፋት ከፍተኛ ነው። ወይም በጉንፋን ለመታመምን ያውን ትንሽ እንትን ነው እንደት ነው ሁሉ ጊዜ ከፍተኛ ነው ሪስኩ ግን ያደርሰው አደጋ ዝቅተኛ ነው እና አብዛኛው ሪስክ ወይም አሉታ የሚፈጠረው ፕሮጀክቱ ዓላማ ግልጽ ሳይሆን፣ የፕሮጀክቱ አወቃቀር ጠንካራ ሳይሆን፣ የስራ ልምድና ችሎታ በቂ ሆነው ሳይገኙ፣ በተለይም ደግሞ የበግለሰብ በሰው ተንኮል ሆኖ ሲበዛበት ግል ስራው ወይም ፕሮጀክቱ በግል ድርጅቶች ሳይሆን በመንግስት መስሪያ ቤቶች ውስጥ በሚገኝበት ሰዓት። ፕሮጀክቶቹ በሌሎች ፕሮጀክቶች ላይ ወይም ሲስተሞች ላይ ጫና ሲኖራቸው ወይም እርስ በርስ የሚቆራኙ ሲሆኑ በተለይም ደግሞ ቀነ ገደብ ከለ በላይ እየተሰጠ ሲሆን ለምሳሌ ያህል ተቋራጭ የሚባለው ፕሮጀክቱን ምንም ልምድ የሌለው ተቋራጭ በዛ ፕሮጀክት ውስጥ በሚሰራበት ጊዜ ከፕሮጀክቱ በስተጀርባ ሌላ ግልጽ ያልሆነ ምክንያት ሲኖር እና በተለይ ዋናው ግን ፕሮጀክቱ ዓላማው ግልጽ ሳይሆን ወይም ትልቅና ግዙፍ ውስብስብ የሆኑ ፕሮጀክቶች ብዙ ንዑስ ክፍሎች ያሉት ፕሮጀክቶች ሲሆን አደጋ ይፈጠራል እና በዚያ አኳያ ያንን መከላከያ አደጋ ማፍላት ይገባል። ሁን እርስዎ እየሰሩ ያሉት በጀርመን ሀገር የሚገኘው መርሴዲስ ኩባንያ ውስጥ ነው። በተለያየም በታዳጊ ሀገሮች እንደ ኢትዮጵያ ባሉ ሀገሮች ውስጥ እዛም ተመላልሰው አይተዋል። የዚህንም የፕሮጀክት ማኔጅመንት ትምህርት እንዲሁ ሰጥተዋል። ባደጉትና ማደግ ላይ ባሉት አገሮች መካከል ያለው የፕሮጀክት ማኔጅመንት ሂደቶችና አፈጻጸሞች ምን ይመስላሉ? እንደምን ያነጻጽሯቸዋል? ይህ አብዛኛው በፕሮጀክት ማኔጅመንት ላይ ያተኮረ ካምፓኒ የታታይ የፕሮጀክት ስር ያለው ማኔጅመንት ማለት ነው። ማኔጅመንት በሶስት ከፍለን ካየ ነው፣ የታችኛው ማኔጅመንት በፕሮጀክት ማኔጅመንት ያለበት ነው። መካከለኛ ማኔጅመንት የምንለው አለ። ከዛ ቀጥሎ የበላይ ማኔጅመንት ወይም ስትራቴጂያዊ ማኔጅመንት ማኔጅመንት በፋይናንስ የሚመራዋል እና አንድ አንድ ካምፓኒ ወይም አንድ መስሪያ ቤት በእነዚህ ሶስቱን ይዞ ነው የሚነቃነቀው እና ፕሮጀክቶች የሚሰሩበት መስሪያ ቤት ካየ ነው እንግዲህ የደም ስር ወይም የነርቭ ሲስቴም ነው ማለት ይቻላል ፕሮጀክት ማኔጅመንት። እነዚህ በመኪና ኢንዱስትሪዎች ላይ በስልሳዎቹ ጀምሮ ፕሮጀክት ማኔጅመንት ከፍተኛ ትኩረት እያገኘ በጠፈር ምርምር ላይ ከፍተኛ መሻሻል ያሳየ ነው። ፕሮጀክት ማኔጅመንት ፕሮጀክት ሜኔጅመንት እና የሜኔጅመንት እውቀት አንድ ጊዜ የሚገበይ ሳይሆን በየጊዜው ማሻሻል የሚገባው ነው። ልክ እንደ ሕክምና አንድ ጊዜ አውቃለሁ ማለት አይችልም። እኛም በየጊዜው እየሄድን ራሳችንን እናሻሽላለን እና በተለይም የኢንፎርሜሽን ቴክኖሎጂ ዘመን ላይ የፕሮጀክት ማኔጅመንት አሰራሮች በጣም በጣም እየተወሳሰቡ የጊዜ እና የአሉት አጋጣሚዎች በጣም ክብደት እየተሰጣቸው የመጣበት ሁኔታ ነው። እነዚህን ነው እንግዲህ የምናየው እና ለምሳሌ እንደ ጀርመን ሀገር ወይም የተለያዩ የአውሮፓም የአሜሪካም አውስትራሊያም በምናይበት ሰዓት እንበል ጀርመን ብቻ ሶስት ሚሊዮን የሚሆኑ ካምፓኒዎች አሉ። እና በእነዚህ ሶስት ሚሊዮን ካምፓኒዎች ውስጥ እንግዲህ ያለውን ምን ያህል በመቶ ሚሊዮን የሚቆጠሩ እንግዲህ የፕሮጀክቶች እና በዛ ውስጥ የተሳለጡ ምን ያህል ሂደቶች እንዳሉ ማወቅ እና መገንዘብ ያስፈልጋል። እና በተለያዩ ሀገሮችም እርግጠኛ ነኝ በአፍሪካም፣ በኢትዮጵያ ውስጥም ብዙ ፕሮጀክቶች ይካሄዳሉ። ዋናው እኔም ሆነ ሌሎቹ ፕሮጀክት ሜኔጅመንትን እናውቃለን ሳይሆን የፕሮጀክት ሜኔጅመንትን እንዴት አድርጎ እየተማማርን ከልምድ ማሻሻል እንችላለን የሚለው ነው። እኔ አሁን የምናገረውን ለምሳሌ ሌሎቹም በእነሱ ልምድ አኳያ ወስደው ይሄኛው የተሻለ ነው ብለው ሊያዩት ይችላሉ። አልበርት አንሽታይን እንዳለው መሻሻልና ማደግ የሚቻለው እውቀትን በመቀያየር ነው ስለሚባል በፕሮጀክት ማኔጅመንት ላይ ከፍተኛ የሆነ የእውቀት ቀይሮችን ነው የምናየው። የፕሮጀክቶቹን ማሳደግና ና ማስፈጸም እስከተቻለ ድረስ፣ ቅድም እንዳነሱት፣ በተለይም በዚህ በፕሮጀክት ሂደት ውስጥ ጊዜ ወሳኝ ነው። ለዛ የተመደበ ገንዘብ፣ ጊዜያቶች እየቆዩ በሄዱ ቁጥር ዋጋቸው እየናረ እና ፕሮጀክቱ ከሚገባው በላይ ወጪዎችን ሊጠይቅ ይችላል። ያም ወደ ስራ ያመጣል። ብዙ ጊዜ በመንግስትና መንግስታዊ ባልሆኑ ኩባንያዎች በኩል የሚሰሩ ፕሮጀክቶች ውጤታቸው የተለያየ ነው። በተለይ በመንግስት በኩል የሚሰሩ ፕሮጀክቶች ብዙም ውጤታማ ሲሆኑ አይታዩም ተብሎ ይተቻል። በግልና በመንግስታዊ በሆኑ ድርጅቶች በኩል የሚነደፉ ፕሮጀክቶች ውጤቶቻቸው እና የጥራት ደረጃቸው የተለያዩ የሚሆኑት ከምን አኳያ ነው ይላሉ? የፕሮጀክት ማቀናጀት ሜኔጅመንት ላይም ይሆናል ወይም ለምሳሌ ያል የፕሮጀክት አመራር ላይም ሊሆን ይችላል እና አሁን ለምሳሌ ያል አንድ ፕሮጀክትን በምንሰራበት ሰዓት እንዴት ነው ታርጌት አግሪመንት ወይም መዋዋል ያስፈልጋል። አንድ ፕሮጀክት መሪው ከባለ ድርሻዎቹ ጋር ያንን ማዋል መቻል አለበት። ይህንን ከጨረስኩኝ በዚህ ጊዜ ውስጥ ብሎ እና ከቆራጮች ጋር ውሎች ይኖራሉ። በግል እና በመንግስት የመንግስት ሰራተኞች አብዛኛውን ጊዜ በቋሚ ደመወዛቸውን አግኝተው ስታንዳርድ ባለው ሁኔታ ውስጥ ነው። እዛ ውስጥ የፈጠራ ችሎታዎች በብዛት አይካሄዱም። አሁን ለምሳሌ ከአሜሪካን መንግስት ካየን አሜሪካ ባለፉት ጊዜያቶች ለምርምር በመንግስት ደረጃ ያወጣው ወይም ለኢኖቬሽን ያወጣው ወጪና የግል ካምፓኒ አንድ የተወሰኑ ጥቂት የግል ካምፓኒዎች ያወጡ ሲታይ በጣም ትልቅ ነው ከአጠቃላይ የአሜሪካ መንግስት እና ይሄ የትም ሀገሮች ውስጥ እንደዚህ ሊታይ የሚችል ነው። እና ዋናው እዛ ላይ ያለው የባለድርሻዎች አስተያየት አሁን አንድን ሰራተኛ ፕሮጀክቱን ካበላሸ ከስራ ይባረራለሁ ብሎ የማይሰጋባቸው ሁኔታዎች አሉ። የፕሮጀክት መቆጣጠር በተለይ በጣም ደካማ የሚሆንበት ቦታዎች አሉ። ተቆጣጣሮች ከውጭ ላይ መጡ ይችላሉ። ሌኒን እንዳለው ማመን ጥሩ ነው፣ መቆጣጠር ግን የበለጠ ነው ይላል። እና በተለይም ፕሮጀክቶችን በመቆጣጠር የፕሮጀክቶችን የማስፈጸም ችሎታ የፕሮጀክቶችን ሪስክ የማየት ችሎታ ላይ ያለ ልዩነት ይመስለኛል እና በተለይ የመስሪያ ቤቶቹ የአወቃቀርም እና የባለ ድርሻዎች ተሳትፎም ይመስለኛል። ለምሳሌ በተለይ በታዳጊ ሀገሮች ውስጥ የሚገኙ የዚህ አይነት ግምገማዎች በሚደረጉበት ጊዜ በርካታ ጊዜ ጥሩ የሆኑ ሪፖርቶች አወጥም ከዓለም አቀፍ ድርጅቶች ወይም አበዳሪ አገሮች በሚሰጡበት ጊዜ በምሳሌነት አፍሪካ ውስጥ በተለይም ኢትዮጵያን ጨምሮ በስኬታቸውና ወይም በአክሳሪነታቸው ላብነት የሚነቀሱ የፕሮጀክት ስራዎች ይኖራሉ። ልክ እንዴት ነው አውሮፓ ውስጥም አሁን ብዙ እዚህ እንዳለው ሁሉ የተሳኩና ያልተሳኩ ፕሮጀክቶች ወይም ሌላ ሀገር አፍሪካ ውስጥም ይኖራሉ። ለምሳሌ ያህል አፍሪካ ውስጥ ደቡብ አፍሪካ በኔልሰን ማንድላ ስም የተሰየመ ባልሳሳት የትራንስፖርትን በተመለከተ የተሰራ ፕሮጀክት ነበር እና ያ ላይ በጣም በከፍተኛ ሁኔታ ሳይሳካ ነው የቀረው። ስለ ኢትዮጵያ እንግዲህ ብዙም ያው እዛ ሄዶ እያንዳንዱን የፕሮጀክቶች ማህደሮች፣ እያንዳንዱ የፕሮጀክት እንቅስቃሴዎቹን አውቆ መናገር በተለይ የተጀመረ ፕሮጀክት ካለቀ በኋላ ነው መገምገም የሚቻለው ግን ለምሳሌ ባለፈው በኢትዮጵያ ቴሌቪዥን ያየሁትኝ አለ አንድ አይናችን የሚባል ፕሮግራም ላይ እዛ ላይ አዲስ አበባን ስታዲዮም አበበ ቢቂላ የሚባል መሰለኝ እዛ ላይ የፕሮጀክቱን ማቀናጀት እና ባለድርሻዎቹን በተመለከተ ስቴዲየሙ በተባለው ጊዜ ባለ ማለቁ እና ያለውን ችግር የተለያዩ አካላቶችን በተነሳው ግጭት ያንን ሲያቀርቡም እዛ ላይ አይቻለሁ። ሌላው ደግሞ በአፍሪካ ውስጥ የሚደመጠው እንዴት ነው? የባህላዊ አመለካከቶችን ወይም ሊሰሉ የማይችሉ ሪስኮችን የያዙ ፕሮጀክቶች ናቸው። እነዚህ ሊሰሉ የማይችሉ የሚባሉት ለምሳሌ ያህል የባህላዊ አመለካከቶችን የሕዝቡን እዛ ውስጥ ሳያካትት ሲቀሩናል። ለምሳሌ ያህል የውሃ ጉድጓድ የሆነ ቦታ በሚቆፈርበት ሰዓት እዛ አካባቢ ያለው ሰው ውሃውን ላይጠጣ ይችላል። ምክንያቱም እዛ አካባቢ የነሱ አያቶቻቸው ወይም ቅድማያቶቻቸው የተቀበሩበት ቦታ ሊሆን ይችላል። ለምሳሌ መንገድ በሚሰራበት ቦታ እዛ ላይ እነሱ ሰብታችን የተቀበረበት ቦታ ነው ከዚያ አካባቢ ሊያልፍ አይችልም ብለው የሚሉበት ቦታዎች አሉ እና እነዚህ ባህላዊ አመለካከቶችን ወይም ሊሰሉ የማይችሉ ሪስክ አሁን የተፈጥሮ ችግሮች ለምሳሌ ዝናብ በሚቀርበት ሰዓት ወይም ከፍተኛ የሆነ የተፈጥሮ አደጋ በሚደርስበት ሰዓት የመሬት መንቀጥቀጥ ወይም ተራራ መሸራተት በሚመጣበት ሰዓት በዛ ላይ በሚሰሩት ፕሮጀክቶች ላይ የሚያሰሩት የሚያደርሱት አደጋዎች እንዳሉ እዛ ላይ ይሰማል። እንደሚያውቁት በተለይም በምዕራብ ዓለም ነዋሪ በሆኑ ኢትዮጵያውያን ማህበረሰብ ውስጥ ከትናንሽ የማህበረሰብ ማህበራት ጀምሮ በቤተ ክርስቲያናትም ሆኑ በሌሎች የተለያዩ የሴቶች፣ ወጣቶች የመሳሰሉ ድርጅቶች አሉ። እነዛ ከመንግስት በኩል ድጎማ ያገኛሉ፣ እንደየ ሀገሩ ፖሊሲ። ከዛ አኳያ ብዙ ጊዜ የሚታየው አንድን ፕሮጀክት ነድፎ በአግባቡ ቅርቦ ጥሩ የሆነ ድጎማ የማግኘት አቅም አይታይም። በሌሎች ማህበረሰባት ዘንድ በተለይ በዚህ የተካኑት ማህበረሰባት በሚሊዮኖች የሚቆጠሩ ብር በአመት ውስጥ መደብላቸው፣ ሌሎች ደግሞ ጥቂት ሺህ ብሮች እንኳን ለማግኘት ከአምስት እስከ አስር ሺህ ብር እንኳን ለማግኘት ብዙ ሲቸገሩ ይታያል። በምን መልክ ነው የኢትዮጵያውያን ማህበረሰብ ማህበር አባላት በዚህ ዘርፍ በተለይም በአመራር ላይ የሚቀመጡት ራሳቸውን አሻሽለው የተሻለ ድጎማ እንዲያገኙ ለማድረግ ምን ማድረግ ይገባቸዋል ብሎ ይመክራሉ? በመጀመሪያ ደረጃ ለፕሮጀክት አመራር የፕሮጀክቱ ዓላማ ግልጽ መሆን መቻል አለበት። ለፕሮጀክቱ የምንናገረው ነገር በሰላሳ ሰከንድ ውስጥ መግለጽ የምንችል ሰዎች መሆን መቻል አለብን። አለበለዚያ ሙቭብል ታርጌት የሚሸራትት አላማ ነው የሚሆን። በቤተ ክርስቲያን መስራቱ የምፈልገው ከተባለ ቤተ ክርስቲያን ነው የሚሰራው፣ ሌላ ነገር ሊኖር አይችልም። ግን እንደገና የኢትዮጵያ መሰባሰቢያ ሊሆን ይችላል፣ እንደገና እንደዚህ ሊሆን ይችላል እያልን የምንል ከሆነ ግን እነዚህ ንዑስ ነገሮች የሚገቡት ዋናውን አላማ ወደ ኋላ ሊያዘግዩ ይችላሉ። ሌላው ዋናው ደግሞ ባለድርሻዎችን ወይም የኮሚኒኬሽን መኔጅመንት የምንለው ወይም ስቴክ ሆልደር ማኔጅመንት የምንለው የባለድርሻዎች ማኔጅመንት ላይ ብዙ ሰዎችን ማስገባት ያስፈልጋል። ሰውን ማሳተፍ አለባቸው። ወሳኞች የሆኑ ሰዎችን ማሳተፍ ያስፈልጋቸዋል። ያ ማለት ከሚኖርበት አካባቢ ፖለቲከኞች ሊሆን ይችላሉ። ከሚኖሩበት አካባቢ ተደማጭነት ያላቸው ሰዎች ሊኖሩ ይችላሉ። ከሚኖሩበት አካባቢ እነዚህ ቢዝነስ ኤንጅል ወይም ባለ ሀብቶች ጥሩ ባለ ሀብቶች የሚባሉ ሊሆኑ ይችላሉ። እነሱን እያስገባ መሆን መቻል አለበት። ሌላው ያንን የሚመራው ፕሮጀክቱን የሚመራው ሪፖርቱን የሚያቀርበው ለእነዚህ ሰዎች ናቸው። እነዚህ ሰዎች ፕሮጀክቱን በቀጥታም ሆነ በተዘዋዋሪ መንገድ ማስቆም ይችላሉ ማለት ነው። አሁን እዚህ ላይ ያለው የፕሮጀክት ፍላጎት የግል ፍላጎትና የሌላው ፍላጎት ተጣጥሞ ሊሄዱ የሚችሉበት ሁኔታ ይፈጠራል ማለት ነው። ምክንያቱም እነዚህ በስቴክሆልደርነት በባለድርሻነት በባለድርሻነት የተቀመጡ ሰዎች ያንን አምነውበት ስለሚገቡ የእነሱም ፍላጎት ስለሚሆን ፕሮጀክቱን ለመርዳት ይገደዳሉ ማለት ነው። በተጨማሪ ላይ ደግሞ ካየነው እንግዲህ ፕሮጀክቱን የሚመሩት ሰዎች በተለይ የፕሮጀክት ማኔጅመንት ሁሉም ሰው አይማሩም። በግልም በተፈጥሮም የሚያካብተው ልምዶች አሉ፣ ግን በተቻለ መጠን ከስሜት ነጻ በሆነ ሁኔታ በጣም ኒውትራል በሆነ ሁኔታ ነገሮችን ማየት መቻል ያስፈልጋል። የመረጃ አሰጣጥ ችሎታ እጅግ ወሳኝ ነው። ማን ምን አይነት መረጃ መስጠት እንዳለበት መረጃዎችን መለካት መቻል እንደሚገባ ያስፈልጋል። ሁል ጊዜ እንግዲህ ችግሮች የሚፈጠሩት የበጀት ጉዳይ ላይ ነው፣ የሀብት ጉዳይ ላይ ነው ይሄ የሚፈጠረው እና በጀት በሚሰላበት ጊዜ ያንን በጀቱን የሚያሰለው አካል ካለው ከጊዜው ስሌት ጋር ካለው ከዓላማው ጋር አቀናብሮ ከነዚህ ለስቴክ ሆልደሮች አስፈቅዶ ያንን ማቅረብ ያስፈልጋል እና ከሁሉም ከሁሉም በየጊዜው የጥራት መለካዮች መቀመጥ ያስፈልጋል። ዝም ብሎ አንድ ነገር ጀምሮ መሄድ ብቻ ሳይሆን በየጊዜው እየተለካ ያ ሪፖርት መቅረብ ይኖርበታል እና ይህ ሁሉ እንዳለ ሆኖ የፕሮጀክት መቆጣጠር እጅግ አስፈላጊ ነው። ፕሮጀክትን መቆጣጠር ማለት እንግዲህ ምን ያህል ሪፖርቶች ይቀርባሉ? በየጊዜው ሪፖርቶች ይቀርባሉ? ፕሮጀክቱ በተሰላው ጊዜ ገደብ ይበቃል ወይ? ደረሰኞች አሉ ወይ? ከአቅራቢዎች ጋር ውል ተፈራርሟል ወይ? እያንዳንዱ ሪፖርት፣ እያንዳንዱ ስብሰባ በቃለ ጉባኤ ተይዟል ወይ? ስብሰባ ብቻ ሳይሆን ስብሰባው ፍሪያማ ነበር ወይ? የፕሮጀክቱን ተሳታፊዎች ስቴክሆልደሮቹን በየጊዜው በመጠየቅ መሆን አለበት እና ይህንን አቀናጅቶ የሚይዝ ፕሮጀክት ከሆነ ውጤታማ ሊሆን የሚችል ይመስለኛል። እና እንግዲህ በፕሮጀክት ፕሮፖዛል በምንለው ዓላማ በመንደፍና በመቅረጽ በማሳተፍ ላይ በአመራር ላይ የሚሆን ይመስለኛል። ብዙ ጊዜ የፕሮጀክት የሚያያዘው ከግንባታ ወይም ከፍብረካ ወይም አዲስ ነገር ከፈጠራ ጋር ብቻም ሳይሆን ከግል ሕይወትም ጋር ይያያዛልና ፕሮጀክቶች ከግለሰብ ሕይወቶች ጋር እንደምን ይያያዛሉ እንደምን ይገለጣሉ? ለዚህም ነው እኔ ሁልጊዜ ቡና ማፍላትም ፕሮጀክት ነው የምለው። ምክንያቱም የተገደበ የጊዜ ገደብ አለው። እነዚህ ዘጠኝ የእውቀት ዘርፎች ካሉን ጊዜ አለው፣ በጀት አለው እና አላማ አለው። ጠጠቶ ጠጥቶ መርካት ነው። ቡናው ቡናው ካልሆነ ሻይ ከሆነ ቡና ፕሮጀክቱን አልመጣም ማለት ነው። እና ፕሮጀክት በጣም አስወሳስበን ማየት አያስፈልግም እና የምናወሳስበው የስራው ክንውን እና የፕሮጀክት ሂደቶችን ነው። እና ማግባት ማለት ሰርግ ፕሮጀክት ትልቅ ፕሮጀክት ነው። እንዲያውም ሆሊውድም ሲተውንበት ነበር ዌዲንግ ፕላነር የሚል ፊልም እናያለን። ቤት መስራት ፕሮጀክት ነው። ልብስ ማሰፋት ፕሮጀክት ነው። መጽሐፍ መመረቂያዎችን መጻፍ ፕሮጀክት ነው። መገንባት፣ መኪና መግዛት ፕሮጀክት ነው። እና ወደ ገጠርም ሂደን ጎጆን የሚቀልሰው ሰው ፕሮጀክት ነው። እና በተወሰነ የጊዜ ገደም የሚፈጸም ነገር፣ የተወሰነ ሀብት ያለው፣ ዓላማ ያለው እስከሆነ ድረስ ያንንም የማስፈጸም ችሎታ ማለት ፕሮጀክት መኔጅመንት ችሎታ ያለው ባለሙያው ግምት የሚያስገባ ቅድመ ሁኔታዎችን የሚያይ እውቀት የሚያስፈልገው ያንን ነገር ለመስራት እቅድ ያወጣ የሰው ጉልበት የሚያስፈልገው ከሆነ ፕሮጀክት ነው እና ይሄ ነው እንግዲህ በግል ህይወታችን ውስጥ ያለው እና ጥያቄው ግን ሁል ጊዜ እንዴት ነው? እነዚህን አቀናጅቶ የመምራቱ ላይ ነው። እርስ በርሳቸው የሚጻረሩ የፕሮጀክት መኔጅመንት የእውቀት ዘርፎች አሉ። ያ ማለት ጊዜና ኮስት፣ ጊዜና ወጪ፣ ወጪና ጥራት፣ ውጪ ጥራትና ዓላማ ሁልጊዜ አብሮ ሊሄዱ አይችሉም። አንደኛውን እናሳነሳለን ስንል ሌላኛው ሊበላሽ ይችላል። ወይም አንደኛውን እንጠብቃለን ስንል እና በዚህ ይህንን አቀናጅቶ አሳልጦ የመምራቱ ክህሎት ላይ ነው ዋናው ነገር። መልካም፣ ይህ ሁላችንንም ፕሮጀክት ማናጀርስ ያደርገናል። ዶክተር ጸጋዬ ደግነ የፕሮጀክት ማኔጅመንት መመሪያ ለሚሊኒየም ኢትዮጵያ መጽሐፍ ደራሲና በበርሊን ዩኒቨርሲቲ ተጋባዥ የፕሮጀክት ማኔጅመንት መምህር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ኤስ ቢ ኤስ